ከድምፅ ነው በ19ና በ25 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 1 2014 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስት በሁሉም ግንባሮች ከባድና የተቀናጀ የማጥቃት እርምጃ ጀምሯል ያለው ራሱን የትግራይ ክልል መንግስት ብሎ የሚጠራው ህወሓት የሚመራው አካል ዓለም አቀፍ ማህበረሰብ ጉዳዩን እንዲያወግዝ ጠይቋል። የኢትዮጵያ መንግስት ግን የተቀናጀ የማጥቃት እርምጃ በሚል የተገለጸውን በተመለከተ እስካሁን በቀጥታ የሰጠው ምላሽ የለም። ዜጎቹን ከየትኛውም የሽብር ተግባር የመጠበቅ ኃላፊነት ያለበት መሆኑን ግን ገልጿል። ዘገባውን በአብይ ርዕስ ታዳምጣላችሁ። በቦረና ዞን በበልግና ክረምት ዝናብ በመጥፋቱ ከአራት መቶ በላይ ከብቶች መሞታቸው ተነገረ። በደሴ ከተማ ከምሽቱ ሁለት ሰዓት በኋላ ከተፈቀደላቸው የጸጥታ አካላት ውጪ የሰዓት እላፊ መመሪያ ወጣ። ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ሌና አይስጥልኝ። የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን፣ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ በዛሬ ዕለት የኮሎምበስ ቀንና የአገሬው ሰዎች ወይም ኢንዲጂኒየስ ፒፕል ቀንን አክብራ ትውላለች። የኮሎምበስ ቀን እንደ ኢሮፓ አቆጣጠር በ1992 አሜሪካ ምድር ላይ ያረፈውን ክሪስቶፈር ኮሎምበስን ለማሰብ ከ1971 ጀምሮ በየዓመቱ የሚከበር በዓል ነው። ባለፈው አርብ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በታሪክ ለመጀመሪያ ጊዜ ከኮሎምበስ ዕለት ጋር የአገሬው ሰዎችም ቀን አብሮ እንዲከበር አዲስ አዋጅ አስነግረዋል። ባይደን፣ እኛ ዛሬ ብዙዎቹ አውሮፓውያን አሳሾች በነባሮቹ የአገሬው ሰዎችና ነገዶች ላይ ያደረሱትን የሰቆቃ የስህተት ታሪክና ግፍንም እንዲሁ እውቅና እንሰጠዋለን ብለዋል። እነዚህ አሳፋሪ የሆኑ የትላንት ታሪኮቻችንን መደበቅና መቅበር የማንፈልግ መሆናችን የትልቅ አገርነታችን መለኪያ ነው። በሐቀኝነት እንጋፈጣቸዋለን፣ ወደ ብርሃን እናመጣቸዋለን። ያስከተሏቸውንም ችግሮችንም ለመቅረፍ የተቻለን ሁሉ እናደርጋለን በማለት ፕሬዚደንቱ ቃል ገብተዋል። የተባበሩት መንግስታት ድርጅት ስደተኞችን የሚመለከተው ጉባኤውን ከሰሞኑ ደምድሟል። አንድ ሳምንት በፈጀው ዓመታዊ ጉባኤ ላይ በአፍጋኒስታንና ኢትዮጵያ የገጠሙ ሰብዓዊ ቀውሶች በጉባኤው የከረረ ሙግት የፈጠሩ ርዕሰ ጉዳዮች እንደነበሩም ታውቋል። ሊሳ ሽላይን ከጄኔቭ የላከችውን ዘገባ ሀብታሙ ስዩም ያሰማናል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ሳምንት የፈጁት ውይይቶች ውጤታማ ነበሩ ይላሉ። አፍጋኒስታን ውስጥ ለሚገኙ በሚሊዮኖች የሚቆጠሩ የሀገር ውስጥ ፍልሰተኞች አፋጣኝና ያለ ቅድመ ሁኔታ በሰብዓዊ ድጋፍ ሰጪ ድርጅቶች በኩል እርዳታ ማዳረስ አስፈላጊ መሆኑ አጠቃላይ ስምምነት ተደርሶበታል ብለዋል። ለዓለም አቀፉ ድጋፍ ምስጋና ይግባና ና በአፍጋንስታን በስራ ላይ የነበሩ እነዚህ ኢኮኖሚያዊ አገልግሎቶች አሁን ላይ ቆመዋል፣ ወይንም እንዲቋረጡ ተደርጓል። ጥያቄው እነዚህ አገልግሎቶችና ኢኮኖሚው እንዴት ዳግም መንቀሳቀስ እንዲችሉ እናረጋግጥ፣ ከባዱንስ ሰብዓዊ ቀውስ እንዴት እንከላከል የሚል ነው። በጉባኤው ላይ ሌላ ከፍተኛ ትኩረትን የሳበው ሰብዓዊ ቀውስ ኢትዮጵያን እንደሚመለከት ግራንዲ ተናግረዋል። የሀገራት ተወካዮች በቅርቡ ከኢትዮጵያ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣናት መባረራቸው በእጅጉ እንዳሳስባቸው መግለጻቸውን አውስተዋል። ተወካዮቹ ትግራይ ውስጥ መፈናፈኛ አትውላሉ። በሚሊዮኖች የሚቆጠሩ ሰላማዊ ሰዎች እርዳታ ለማዳረስ ያለው ውስን አቅምና፣ በሰሜን ኢትዮጵያ ሌሎች ግዛቶች እየተስፋፋ ያለው ግጭት እንዳሳስባቸውም መግለጻቸውን አክለዋል። እውነት ነው። ጥያቄው ተመሳሳይ ነው። ይህንን በጦርነት የመፍታት አውዳሚና የማይጠቅም አቀራረብ እርሱት፣ ወደ ድርድር ሂደት አምሩ። በአገሪቱ ውስጥ ያለውን ሰብአዊ ቀውስ ከመባባስ ለማቆም የሚችለው ብቸኛው መንገድ ይኸው ነው። የተባበሩት መንግሥታት ድርጅት 5.2 ሚሊዮን ሕዝብ ማለትም ዘጠና በመቶው የትግራይ ሕዝብ ሰብአዊ ድጋፍ እንደሚሻ አስታውቋል። የአፍሪካ ህብረት በሶማሊያ ያለውን ተልእኮ የተባበሩት መንግስታትና የአፍሪካ ህብረት በጥምረት ወደሚያካሂዱት የጋራ ተልእኮ ለማሸጋገር መወሰኑን አስታወቀ። የአፍሪካ ህብረት የሰላምና የደህንነት ምክር ቤት ዛሬ በሰጠው መግለጫ ከአፍሪካ ህብረትና ከተባበሩት መንግስታት የተውጣጣው አካል ለሶማሊያ የተሻለ መፍትሄ የሚሰጥ መሆኑን አመልክቷል። የሶማሊያ መንግስት ሀሳቡን ቀደም ሲል ተቃውሞ የቆየ ሲሆን፤ መጀመሪያ በአፍሪካ ህብረት እየታገዘ ከቆየ በኋላ ቀስ በቀስ የሶማሊያ መንግስት ወደሚቆጣጠረው አካል ይዛወራል የሚል እምነት እንደነበረው ተገልጿል። የአፍሪካ ህብረት በሶማሊያ ጉዳይ ተሳታፊ ከሆኑ አገሮች ጋር መመካከር እንደሚፈልግ ጨምሮ ያስታወቀ ሲሆን አሁን ያለው የወታደሮች ቁጥርም መጨመር ያለበት መሆኑን ጠቁመዋል። አሁን በሶማሊያ የሰላም አስከባሪ ኃይሎቻቸውን ያሰማሩ አምስት አገሮች ኢትዮጵያ፣ ዩጋንዳ፣ ብሩንዲ፣ ኬንያና ጅቡቲ ናቸው። ህብረቱ በሶማሊያ መሪዎች መካከል ከቅርብ ጊዜ ወዲህ እየተፈጠረ ያለው ልዩነት ያስከፋ መሆኑን በዘገባው ተመልክቷል። በኢራቅ የእስላማዊ መንግስት አራማጁ ቡድንና የረጅም ጊዜ የአልቃይዳ መሪ ከአገር ውጭ በተደረገ ክትትል በቁጥጥር ስር መዋሉን የኢራቅ ጠቅላይ ሚኒስትር ዛሬ አስታወቁ። ጠቅላይ ሚኒስትር ሙስጠፋ አልቃድሂሚ ባወጡት የትዊት መልእክታቸው ሳሚ ጀሰም በሚል ስም የሚታወቀውና የእስላማዊ ቡድኑን ፋይናንስ የሚመራ ከአቡ ባክሪ አልባግዳዲ ቀጥሎ የአይኤስ ድርጅት ምክትል የነበረ ግለሰብ መሆኑን ገልጸዋል። ግለሰቡ የተያዘው እጅግ አድካሚ በነበረ ምስጢራዊ ክትትልና የአገሩ ስም ባልተገለጸ ስፍራ መሆኑንም ጠቅላይ ሚኒስትሩ አስታውቀዋል። አልባግዳዲ እንደ አውሮፓ አቆጣጠር በ2019 ዩናይትድ ስቴትስ ባደረሰችው ድንገተኛ ጥቃት ሰሜን ምዕራብ ሶሪያ ውስጥ መገደሉ ይታወቃል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዓለም የአዕምሮ ቀን በትላንትናው ዕለት ታስቦ ውሏል። ዕለቱን ታሳቢ በማድረግም የዓለም ጤና ድርጅት መንግስታት ለአእምሮ ጤና ህክምና የሚመድቡትን በጀት እንዲጨምሩ ጥሪ አድርጓል። ከዚህ በተጨማሪም ተቋሙ የአእምሮ ጤና አመላካች አትላስ አሳትመዋል። የሊሳ ሽላይንን ሪፖርት ኤደን ገረመው አጠናቅረዋለች። ከ171 ሀገራት የተሰባሰበ መረጃ እንደሚያመላክተው በጎርጎሮሳውያኑ 2020 ዓ ም በዓለም የጤና ስብሰባ ላይ ታቅደው የነበረው የአይምሮ ጤና እንክብካቤ አገልግሎት እቅድ አልተሳካም። ይህን ተከትሎም የዓለም የጤና ድርጅት ሁሉን አቀፍ የሆነውን እቅዱን እስከ መጪው 2030 ድረስ ተፈጻሚ እንዲሆን የድርጊት አፈጻጸሙን ማራዘሙን አስታውቋል። ፋህማ ሀና የዓለም የጤና ድርጅት የአይምሮ ጤናና የእጽ አጠቃቀም የቴክኒክ ክፍል ኃላፊ ናቸው። እሳቸው አብዛኞቹ የአይምሮ ጤና ግቦች ሊሳ ያልቻሉት በገንዘብ እጥረት የተነሳ ነው ይላሉ። እንደ እሳቸው አባባል መንግስታት ካጠቃላይ የጤና በጀታቸው ውስጥ ለአእምሮ ጤና የሚመድቡት ሁለት ነጥብ አንድ በመቶ የሚሆነውን ብቻ ነው። በአብዛኞቹ ሀገራት የሚመደበው ገንዘብ ማህበረሰብ ተኮር ለሆነ ላልተማከልና ሰፊውን ህዝብ ተደራሽ ከሚያደርግ የአእምሮ ጤና አገልግሎት ላይ ከመዋል ይልቅ በሆስፒታሎች ውስጥ ላሉና የረጅም ጊዜ ህሙማንን ለሚያስተናግዱ የአእምሮ ጤና ተቋማት ነው የሚመደበው። የዓለም የጤና ድርጅት ሪፖርት በዓለም ላይ ከአንድ ቢሊዮን በላይ የሚሆኑ ሰዎች በአእምሮ ጤና ችግር ይሰቃያሉ ይላል። እጅግ የተለመዱትም የጭንቀት መዛባት፣ የመንፈስ ጭንቀት፣ የአመጋገብ መዛባት፣ ባይፖላር እንዲሁም የአጠቃላይ የአእምሮ ጤና መዛባትና ስኪዞፍርኒያ መሆናቸውንም ያሳያል። የዓለም የጤና ድርጅት ያሳተመው አትላስም እንደ ኤሮፓያን አቆጣጠር በ2019 ዓ.ም የኮሮና ወረርሽኝ ከመምጣቱ በፊት የአእምሮ ጤና አገልግሎቶች የነበሩበትን ደረጃ ያመላክታል። ይሁንና የጤና ባለሙያዎች ኮቪድ-19 የአይምሮ ጤና ላይ ከፍተኛ የሆነ ተጽዕኖ በማሳደሩ ተጨማሪ የሆነ ምርምርና ሕክምና እንደሚያስፈልግም ይስማማሉ። የዓለም የጤና ድርጅት ከሰው ኃይል ውጪ በአይምሮ ጤና ላይ ገንዘብ ቆጣቢ መሆን ምክንያታዊ አይደለም ይላል። ድርጅቱ በመንፈስ ጭንቀትና በጭንቀት መዛባት በሁለቱ ምክንያቶች ብቻ በጠፋ ምርታማነት የተነሳ ዓለም አንድ ትሪሊየን ዶላር ማጣቷንም አመላክቷል። ነገር ግን እነዚህ በሽታዎች መታከም ከቻሉም በሽታዎቹን ለማከም ከሚውለው አንድ ዶላር አምስት ዶላር ትርፍ ማግኘት ነው እንደሚቻልም አስታውቋል። አሁን ወደ ኮቪድ-19 ዓለም አቀፍ ዜናዎች እናልፋለን። በዚህ በኮቪድ-19 ወረርሽኝ ወቅት በአገሪቱ የሚገኘውን ሁሉንም ነገር ክፍት ያደረገችው ኒውዚላንድ በዘመናዊ የዘር ማጥፋት ልትጠየቅ ትችላለች ሲሉ የአገሬው ሰዎች ወይም ኢንዲጂኒየስ ፒፕል የሆኑት የማኦሪ ፖለቲከኞች አስጠነቀቁ። መከፈቱን ተከትሎ በአገሪቱ ባለፈው ቅዳሜና እሁድ 95 የቫይረሱ ተጋላጮች የተመዘገቡ ሲሆን ዛሬ ሰኞ 35 አዲስ ተጋላጮች መመዝገባቸው ተገልጿል። ለቫይረሱ ከተጋለጡትም ከግማሽ በላይ የሚሆኑት የአገሪው ሰዎች መሆናቸውን ፖለቲከኞቹ አስታውቀዋል። የብራዚል ፕሬዚደንት ጃል ባልሶኖራ ትናንት እሁድ በኮቪድ-19 ፕሮቶኮል ሳቢያ ከአገሪቱ ሳንቶስ ከተማ በሚደረገው የእግር ኳስ ሻምፒዮና ጨዋታ ውድድር ተመልካችነት አልተከተብክም ተብዬ መታገዴ አበሳጭቶኛል አሉ። ፕሬዚደንቱ ያልተከተቡት ሲሆን የኮሮና ቫይረስን ወረርሽኝ በማናናቅ የሚታወቁ ናቸው። የጆን ሀፕኪንስ የኮሮና ቫይረስ የመረጃ ማዕከል እንዳመለከተው በብራዚል እስካሁን ለኮሮና ቫይረስ የተጋለጡ ከ21 ሚሊዮን በላይ ሰዎች ያሉ ሲሆን 600 ሺህ የሚሆኑት ደግሞ በወረርሽኙ ሕይወታቸውን አጥተዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራቸውን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት አንድ 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአትቪ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ ዘገባ እናስደምጣችሁ። የኢትዮጵያ መንግስት በሁሉም ግንባሮች ከባድና የተቀናጀ የማጥቃት እርምጃ ጀምሯል ያለው ራሱን የትግራይ ክልል መንግስት ብሎ የሚጠራው እና የኢትዮጵያ መንግስት በአሸባሪነት የፈረጀው በህወሓት የሚመራው አካል ዓለም አቀፉ ህብረተሰብ እንዲያወግዘው ጠይቋል። የኢትዮጵያ መንግስት ግን የተቀናጀ የማጥቃት እርምጃ በሚል የተገለጸውን በተመለከተ እስካሁን በቀጥታ የሰጠው ምላሽ የለም። ነገር ግን ዜጎቹን ከየትኛውም የሽብር ተግባር የመጠበቅ ኃላፊነት ያለበት መሆኑን ለሮይተርስ ገልጿል። እስክንድር ፍሬው መግለጫውን መነሻ አድርጎ አጭር ዘገባ ያስደምጠናል። የኢትዮጵያ መንግስት የመጨረሻ የማጥቃት ዘመቻ ብሎ የሰየመውን እንቅስቃሴ ዛሬ ጠዋት ጀምረዋል በማለት ነው በህዋት የሚመራውና ራሱን የትግራይ ክልል መንግስት ብሎ የሚጠራው አካል ያስታወቀው። የኢትዮጵያ መንግስት ከአማራ ኃይሎች ጋር በመሆን በሁሉም ግንባሮች የተቀናጀ ጥቃት ከፍተዋል ይላል በዚሁ አካል የወጣው መግለጫ። የኢትዮጵያ መንግስት የማጥቃት እርምጃ በመቶ ሺዎች የሚቆጠሩ መደበኛና መደበኛ ያልሆኑ ተዋጊዎች የተሳተፉበት መሆኑንም መግለጫው ይጠቅሳል። የኢትዮጵያ መንግስት የማጥቃት እርምጃ በተጨማሪም በከባድ መሳሪያዎች፣ ታንኮች ሮኬቶች፣ ድሮኖች፣ እና ተዋጊ አውሮፕላኖች የተደገፈ ነው ባይ ነው መግለጫው። መግለጫው አክሎም የትግራይ ኃይሎችም ይህንን ጥቃት እየተከላከሉ ነው ብሏል። ዓለም አቀፉ ማህበረሰብ የኢትዮጵያን መንግስት የማጥቃት እርምጃ እንዲያወግዝም ራሱን የትግራይ ክልል መንግስት ብሎ የሚጠራው ይሄው አካል ባወጣው መግለጫ ጠይቋል። ቀደም ሲል በሮይተርስ የተጠቀሱት የህወሓት ቃል አቀባይ ጌታቸው ረዳ የአየር ድብደባው የተካሄደው የህወሓት ታጣቂዎች በያዟቸው የአማራና የአፋር ክልል አካባቢዎች ላይ መሆኑን ጠቁመዋል። የአየር ድብደባው በውርጌሳና ወገል ጤና ከተሞች አካባቢ እንደዚሁም አፋርን ከአማራ ክልል በሚያገናኘው መንገድ አካባቢ የተካሄደ መሆኑን ነው። አቶ ጌታቸው ለሮይተርስ ያመለከቱት የመጨረሻ የማጥቃት እርምጃ ተጀመረ በሚል ከህወሓት ወገን የወጣውን መግለጫ በተመለከተ የኢትዮጵያ መንግስት እስካሁን በይፋ የሰጠው ምላሽ የለም። በሮይተርስ የተጠቀሱት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሰጡት ምላሽም ጠቅለል ያለ የሚባል ነው። የኢትዮጵያ መንግስት በሁሉም የአገሪቱ አካባቢዎች የሚገኙ ዜጎቹን ከየትኛውም የሽብር ተግባር የመከላከል ኃላፊነት አለበት ማለታቸውን የተጠቀሰው የኢትዮጵያ መንግስት ህወሓት በአማራ ክልልና በሌሎችም አካባቢዎች እየፈጸመ ላለው የነ ብረት ውድመት ጥቃትና ግድያ ምላሽ መስጠቱን ይቀጥላል ብለዋል። በሮይተርስ የተጠቀሱት የፕሬስ ኃላፊዋ ህወሓት በኃይል በተቆጣጠራቸው የአማራ ክልል አካባቢዎች ጅምላ ግድያን ጨምሮ ከፍተኛ የሰብአዊ መብት ጥሰት እየፈጸመ ነው የሚል ክስ ከአማራ ክልልና ከፌዴራሉ መንግስት ሲደመጥ ቆይቷል። የአሜሪካ ድምፅ በጉዳዩ ላይ ከፌዴራልና ከአማራ ክልል ባለስልጣናት ምላሽ ለማግኘት ያደረገው ጥረት ለጊዜው አልተሳካም። እንደ ተሳካ ይዘን እንመለሳለን። የኢትዮጵያ ፓርላማ ህወሓትን በሽብርተኝነት መፈረጁ ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች በተከታዩ ዘገባችን ከአዲስ አበባ ወደ ቦረና እንወስዳችኋለን። በደቡብ ኦሮሚያ ክልል ቦረና ዞን በጊዜው መዝነብ የነበረበት ዝናብ በመዘግየቱ የቀንድ ከብቶች መሞታቸውን ነዋሪዎች ገልጸዋል። ነዋሪዎቹ ይህ ክስተት መታየት ከጀመረ አንድ ወር መሆኑንም ተናግረዋል። በዚህም በሺዎች የሚቆጠሩ ከብቶች በተለያዩ የዞኑ አካባቢዎች መሞታቸውን ተናግረዋል የቦረና ዞን የእንስሳት ሀብት ቢሮ በበኩሉ በእስካሁኑ ከአራት ሺህ በላይ የቀንድ ከብቶች መሞታቸውንና ከዘጠኝ ሺህ በላይ የሚሆኑት ደግሞ በሞት አፋፍ ላይ መሆናቸውን ተናግረዋል። የኦሮሚያ ክልል እንስሳትና አሳ ሀብት ኤጀንሲ በዚህ ሳምንት እርዳታ እንደሚደርስ ገልጸዋል። ገልሞ ዳዊት ተጨማሪ ያለው። ኡካሮ ቦሩ የቦረና ዞን አሬሮ ወረዳ ነዋሪ ነው። በዞኑ በባለፉት ወራት ለዘንብ የነበረው ዝናብ በመዘግየቱ በዞኑ በርካታ ቦታዎች የቀንድ ከብቶች እየሞቱ ናቸው ይላል። እንዲህ ይላሉ ካሮ፣ በዓመት ሁለቴ ማለትም በመጋቢትና በነሐሴ ወር ዝናብ ስናገኝ የነበረው በሁለቱም ወቅት ዝናብ በበቂ አልዘነበልንም። አሁን በዚህ ሰዓት በብዙ የቦረና አካባቢዎች በርካታ የቀንድ ከብቶች እየሞቱ ናቸው። አሁን በሁሉም የቦረና ወረዳዎች ዝናብ የለም። መሬቱ በረሃማ ነው። ውሃ የለም። ሳር የለም። ከብቶች በዚህ ምክንያት እየሞቱ ነው። ሰዎችም በፍርሃት ውስጥ ናቸው። ይላል ኡካሮ ከጎረቤቱ ብቻ ከመቶ በላይ የቀንድ ከብቶች በሞታቸውን ገልጸው ለአርብቶ አደሩ እስካሁን የተደረገ በቂ ድጋፍ የለም ሲልም ተናግረዋል። አመት ዶክተር ቃሲም ጉዮ የቦረና ዞን የእንስሳት ሀብት ቢሮ ኃላፊ ናቸው። በዞኑ ለሁለት ወቅት መዝነብ የነበረበት ዝናብ መዘየቱ የዚህ ጉዳት መንስኤ መሆኑን አብራርተዋል አክለውም በስካሁኑ ብቻ ከአራት ሺህ በላይ የቀንድ ከብቶች መሞታቸውን ለአሜሪካ ድምፅ ገልጸዋል እንዲህ ይላሉ ዶክተር ቃሲም ብዙ የቀንድ ከብት ሞት እየተመዘገበበት ያለው አንደኛ በትልትላይ ወረዳ ነው በዚህ በተልተላይ ወረዳ ከ1486 በላይ ከብቶች ሞተዋል። በድሎ ወረዳም 992 ከብቶች ሞተዋል። በምኦ ወረዳ 496 ከብቶች፣ በአሬሮ ወረዳ 219 ከብቶች፣ በጉቺ ወረዳም 216 ከብቶች፣ በያበለ ወረዳም 118 ከብቶች፣ በአጠቃላይ በቦርና ዞን በዚህ ዝናብ መጥፋት ብቻ 4164 ከብቶች ከ1916 አባወራዎች ሞተዋል። ይህ ብቻ አይደለም ዝናብ ካልዘነበ አሊያም በቂ ድጋፍ ካልተገኘ በሞት አፋፍ ላይ የሚገኙ ከ9,000 በላይ ከብቶች አሉ ይላሉ ዶክተር ቃሲም ድጋፍ ለማግኘት ለኦሮሚያ ክልል እንስሳትና አሳ ሀብት ኤጀንሲ ከወር በፊት አቤት ብለን እስካሁን መልስ እየተጠባበቅን ነን ብለዋል ነገር ግን ይህ ጥያቄ በጊዜ ምላሽ ባለማግኘቱ ችግሩ እየተባባሰ መሆኑንም አስረድተዋል አቶ ሊበን ከበደ የቦረና ዞን አደጋ መከላከልና ዝግጁነት ቢሮ ኃላፊ በበኩላቸው ቢሮው በዞኑ ያሉትን መንግስታዊ ያልሆኑ ድርጅቶችን እያስተባበረ መሆኑን ነው ያስረዱት። በአጠቃላይ ከስድስት ሚሊዮን በላይ ከብቶች ነው በዞናችን ያሉት። ለነዚህ ሁሉ የሚሆን መኖ እርዳታ ማቅረብ አንችልም። ምርታማ ከብቶች ተብሎ ከተለዩት ውስጥ አስር በመቶ ለማትረፍ የክልሉ መንግስት በጀት መድቦ ሳር በመግዛት ላይ ነው። ከዚያ በተጨማሪም በቦረና ዞን ያሉ መንግስታዊ ያልሆኑ ድርጅቶችን አቀናጅተን ለአምስት ወረዳዎች መኖ አከፋፍለናል። ለተቀሩት ወረዳዎች እየተሸመተ ያለው ሳር በቅርቡ ይደርሳል የሚል ግምት አለን ብለዋል። በምላሻቸው አቶ ሊበን ለአሁኑም በዞኑ በድርቁ ምክንያት በሰው ሕይወት ላይ የደረሰ ጉዳት የለም ካሉ በኋላ ለዚያም ቢሮአቸው ተገቢውን ክትትል በማድረግ ላይ መሆኑን ጠቁመዋል። ዶክተር አሚና አብዱራህማን የኦሮሚያ ክልል እንስሳትና አሳ ሀብት ኤጀንሲ ኃላፊ ናቸው። የክልሉ መንግስት በቦረና ዞን ተከሰተ ስለተባለው ችግር መረጃ እንዳለው አረጋግጠዋል። በጀኒ ሞት ፋሚሊ ሞቱማ ናኖ ኦሮሚያ ሙርቴ በኦሮሚያ ክልል ካቢኔ የጸደቀ ለእንስሳት መኖ ግዢ የተመደበ ባጀት እኛ ጋር አሁን ደርሷል። ነገር ግን ይህ የምፈጸመው በመንግስት የግዢ ሂደት ውስጥ ካለፈ በኋላ ነው። ያ ብቻም አይደለም። በእንዲህ አይነት ክስተት ጊዜ ለከብቶች የሚሆን መኖ በባለሙያ መጠናት አለበት። ለዚህም አዲስ ኮሚቴ አዋቅረን እየሄድንበት ነው። ይህ በቅርቡ መልስ የሚያገኝ ይሆናል ማለት ነው። ዶክተር አሜና የሳር ግዢው በቀናት ውስጥ እንደሚጠናቀቅ ገልጸው ሳምንት ባነሰ ጊዜ ለአርብቶ አደሮች ይደርሳለን ብለዋል። ለአሜሪካ ድምፅ ገልሙ ዳዊት አዳማ። ዳዊትን ከአዳማ ቦረናን የተመለከተ ዘገባ ስላጠናቀረልን እናመሰግናለን። የተከበራችሁ አድማጮችና ተመልካቾቻችን ምስሉን ደግሞ በመስኮታችሁ ለምትመለከቱ የተመለከታችሁት ምስል ከፋይል የተገኘ የአጃንስ ፍራንስ ፕሬስ ምስል ነው። ያንን እንድትገነዘቡ ለማለት ነው። ወደ ተከታዩ ዘገባችን እናልፋለን። በደሴ ከተማ ከተፈቀደላቸው የጸጥታ አካላት ውጭ ከምሽቱ ሁለት ሰዓት በኋላ የሚደረግ ማንኛውም እንቅስቃሴ መከልከሉን የከተማዋ የህዝብ ሰላምና ደህንነት መምሪያ አስታወቀ። በከተማዋ የጸጥታ ምክር ቤት ወጣ በተባለው መመሪያ መሰረትም ማንኛውም ያልተፈቀዱ ሰልፍና መሰባሰቦችን በሚያደርጉ እንዲሁም ሰሌዳ ባለጠፉ ተሽከርካሪዎችን የሚያሽከረክሩ አካላት በህግ ተጠያቂ ይሆናሉ ተብሏል። የወሎ ዘጋቢያችን መስፍን አራጌ ተከታዩን ዘገባ አሰናድቷል። የደሴ ከተማ አስተዳደር የህዝብ ሰላምና ደህንነት መምሪያ ኃላፊ ዋና ኢንስፔክተር ሀሰን መሀመድ እንደገለጹት ጦርነት ከተቀሰቀሰባቸው አካባቢዎች በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ከተማዋ መግባታቸውን ተከትሎ ከተማ አስተዳደሩ የአስቸኳይ ጊዜ መመሪያ ማውጣቱን ያስታውሳሉ። ሆኖም እንደ ኃላፊው መግለጫ የወጡት መመሪያዎች በአግባቡ ባለመተግበራቸው በከተማ ያልተለመዱ የጸጥታ ስጋቶች እየተስተዋሉ ነው። ሴት ልጆችን ታርጋ በሌለ ባጃጅ መጥለፍ፣ አስገድዶ ለመድፈር ሙከራ፣ እንደዚህ አይነት ነገሮች ተስተውለዋል። በሰሞኑ ጥቆማዎች ይመጡልን ማለት ነው በተወሰ ተፈናቃይ ጣቢያዎች ላይ ይሄ ያልተገባና ትክክል ያልሆነ ተግባር ነው። ከተማችን ላይም ያልተለመደ ድርጊት ነው። ሁለተኛ ይሰክራሉ። ከሰከሩ በኋላ በቡድን በጭቤ መወጋጋቶች አሉ። እነሱን ሊገላግል የእነሱን ሕግ ሊያስከብር የሄደን የጸጥታ ኃይል የሚደባደቡ አሉ። ጦር መሳሪያ ለመቀማት ሙከራ የሚያደርገዋሉ። ስለዚህ እንድን አይነት ድርጊቶች ከተማችን ላይ ያልተስተዋሉና ና እያደጉ የሚሄዱ ከሆነ ከቁጥጥራችን ውጭ የሚወጡ ናቸው ብለን ገምግመናልኛ። ሌላኛው አልፎ አልፎ ሌሊት ላይ ለመዝረፍ ሙከራ ያደርጋል። በተለይ ምሽት ላይ አሁን ሰዓት ላፊ በተገቢ መንገድ ካለማስከበር ጋር ተያይዞ በሚመጣው ድርጊት ሶስት ሰዓት ላይ አራት ሰዓት ላይ በእግሩ የሚንቀሳቀስን ሰው መንገድ ላይ ያስቁሙ ለመቀማት እንዳይነት ነገሮች ሙከራዎች አሉ። ጦርነቱን ተከትሎ ወደ ከተማ ከተፈናቀለው ህዝብ በተጨማሪ በርካታ ቁጥር ያላቸው ተሽከርካሪዎች ገብተዋል። ከነዚህም በመቶዎች የሚቆጠሩት ታርጋ አልባ መሆናቸውን የሚናገሩት ዋና ኢንስፔክተሩ ከዚህ በኋላ ታርጋ አልባ ተሽከርካሪዎችን ማሽከርከር ተጠያቂ ያደርጋል ተጠያቂም የሆኑ አሉ ብለዋል። ታርጋ የሌላቸው ተሽከርካሪዎች ድሮም በትራፊክ ደንብ መተላለፍ አዋጅ ላይ ክልከላ የተጣለበት ተግባር ነው። ግን ያመመሪያ ታርጋ ለጠፈ ተሽከርካሪ የደንብ መተላለፍ መቀጮ ተብሎ በገንዘብ በጣም ትንሽ ብር ነው የሚቀጣው እና አስተማሪ ሆኖ አልተገኘም። አስተማሪ ሆኖ ስላልተገኘም ማቆም ተሽከርካሪዎቹን ከእንቅስቃሴ ውጭ ማድረግ የሚፈልገውን ታርጋ ሟልተው እስከሚመጡ ድረስ ባሉበት ሁኔታ ተስረው እንዲቆዩ የማድረግ ሁኔታ ነው አሁን ላይ እየወሰን ያለ ነው። ከዛኛው ከኖርማሉ የትራፊክ ደንብ በወጣ መንገድ ማለት ነው። በዚህ አግባብ መሰረት ከአሁን በፊት ወደ ስልሳ አራት የሚሆኑ ተሽከርካሪዎችን ይዘን አስተምረን ከዚህ በኋላ ያንቀሳቀሱ ታርጋና የመሳሰል ጉዳዮችን ሊያሟሉ ተግባር ተግባራትን ተልቀዋል። ታርግ አልባት ተሽከርካሪዎች ለሕገ ወጥ ተግባር መንቀሳቀሻነት ውለዋል። ምን ነው የሚሉት በሕገ ወጥ ባጃጆች ጸጉረ ልውጡ እንቅስቃሴ ያደርጋል፣ ሰርጎ ገቡ እንቅስቃሴ ያደርጋል። የተለያዩ ጥቆማዎችን ማህበረሰቡ ለመስጠት ታርጋ በሌለው ባጃጅ ብሎ ነው የሚሰጥህ ጥቆማውን የጸጥታ ኃይሉ ተግባራዊ ለማድረግ ከፍተኛ ችግር እየፈጠረበት ነው ያለው። በተለይ አብዛኛዎቹ የተፈናቃይ ባጃጆች ናቸው። በተለያየ መንገድ ገበያ ላይ ገና ቀርበው የነበሩ ባለሀብት ሁሉንም ማጓጓዝ ስላልቻለ ለወጣቶች ሰጥቶ ወደዚ ላካቸዋል እና እነሱ ሊብሪ የመሳሰለ ነገር ለመጨረስ ራሱን የቻለ ችግር ገጥሟቸዋል። በመሰረታዊነት እና በዛ ምክንያት እኛ ትሬት ለማድረግ ሞክረናል። ባጃጃቸውን ሆነ ቦታ ላይ ያስቀምጠው እንዳይበላሽባቸው እንክብካቤ እያደረጉ እንዲቆዩ ስራ ውስጥ ግን እንዳይገቡ መግባባት ላይ ደርሰን ነበር። ለቀኑ የነበረው አሁንም ቢሆን ለውጥ ስለሌለው ግን አሁን ባለው ሁኔታ ላይ ወደ 48 የሚሆኑ ባጃጆች እንደገና ተይዘዋል። በትናንትናው ዕለት ስማቸውም ድምጻቸውም እንዳይቀረጽ የጠየቁ ተፈናቃዮች ግን ተሽከርካሪዎችን ያለ ስራ አስቀምጠን የመንግስትና የበጎ አድራጊዎችን እርዳታ ከምንጠብቅ ወደ ስራ በመግባት ራሳችንን መደጎም፣ በከተማዋ የሚስተዋለውን የትራንስፖርት እጥረትም መቅረፍ እንችላለን ሲሉ ተናግረዋል። ዋና ኢንስፔክተሩ በተለይ ከሰሜን ወሎ አካባቢ የመጡ ሕጋዊ ባለሶስት እግር ተሽከርካሪዎች ስምሪት እንደተሰጣቸው ጠቁመው ታርጋ አልባዎችን ወደዚህ ስራ ማሰማራት ግን ለከፋ የጸጥታ ስጋት እንደሚዳርግ ጠቅሰዋል። ታርጋ ያላቸውን ለማስገባት ሞክረን በርካታ የሰሜን ወሎ ተፈናቃይ ወገኖች ይዘዋቸው የመጡት ታርጋ ያላቸው የባጃጆች አሉ። እነሱን ከኛ የባጃጅ ማህበሮች ጋር አወያይተ ስምርት ተሰቷቸዋል። በአግባቡም ስራቸውን እየሰሩ ከዛ ውጭ በሆነ ሁኔታ ግን ምንም አይነት ታርጋ የሌለው ምንም አይነት ቦሎ የሌለው በነገራችን ላይ በመደበኛ ህጉም እኮ ቦሎ ሳይለጥፍና ሶስተኛ ወገን ሳይለጥፍ ማሽከርከር እስከ ሶስት ዓመት በሚደርስ ቅጣት ሁሉ የሚያስቀጣ ወንጀል ነው። እኛ ተፈናቃይ ናቸው በሚል ወደዛ ምርመራ መግባት እንድንዳይነት ነገሮች ማድረግ አልፈለግንም እንጂ ማድረግም የሚቻልባቸው የህግ ግራውንዶች አሉ። የከተማ አስተዳደሩ የጸጥታ ምክር ቤት አስቸኳይ መመሪያ መሰረት ከምሽቱ ሁለት ሰዓት በኋላ በሚከፈቱ መጠጥ ቤቶችም ላይ ከማሸግ ጀምሮ አስተማሪ እስከሚለው ህጋዊ እርምጃ እንደሚወስድ አሳስበዋል። ጭፈራ ቤቶች አምሽተው ወጣቶች መጠጥ በመጠጣት ከሰከሩ በኋላ በቡድን በመሆን የመደባደብ ጸጥታ ኃይላችን ላይ የተለያየ ጥቃት ለማድረስ ጦር መሳሪያ ለመቀማት የመሳሰሉ ነገሮችን ሙከራ እያደረጉ ያለበት ሁኔታ ስላለ የጸጥታ ኃይላችን ሌላ አስፈላጊ የሆነ እርምጃ ከሚወስድ ይልቅ መጠጥ ቤቶችን መዝጋት ከሁለት ሰዓት በኋላ ፈጽሞ ምንም አይነት የመጠጥ አገልግሎት የሚሰጡ ቤቶች እንዳይከፈቱ የማድረግ ስራ እየሰራ ያለ ነባሩን አካቶ ማሻሻያ ተደርጎበት ወጣ የተባለው የከተማው አስቸኳይ ጊዜ መመሪያ በመዝናኛ ቦታዎች የጦር መሳሪያ ይዞ መገኘትንም ይከለክላል። በሌላ በኩል ያልተፈቀዱ ሰልፎችና መሰባሰቦች በመመሪያው መከልከላቸው ታውቋል። ከሳምንት በፊት መናፈሻ አካባቢ ላይ መንገድ የመዝጋትና ለአግባብ የሆነ ሰልፍ ለማድረግ ሙከራ በተለይ ተፈናቃይ አካባቢ ያለ ወጣቱ ይሄ ሁሉንም ከሰሜን ወሎ የመጣን ተፈናቃይ አይገልጽም። በተወሰነ መንገድ የሥነ ምግባር ችግር ያለባቸው ወጣቶችን ብቻ የሚመለከት ጉዳይ ነው። ስለዚህ ማንኛውም ጉዳይ የሚመለከተው የሚጠይቀው ጉዳይ ካለ ዲሞክራሲያዊ በሆነ መንገድ ሰልፍ ሳያደርግ ኮሚቴዎችን አቋቁሞ በኮሚቴዎቹ አማካኝነት እስከሚፈልገው ቦታ ድረስ ጥያቄውን ማቅረብ ይችላል። ከዛ ውጭ ግን ከተማው ከሚሸከመው ሰው ቁጥር በላይ በተሸከመበት ሰዓት ላይ ሰልፍ አድርጎ መንገድ መዝጋት፣ ያልተገባ ጩኸት ማሰማት እንዲህ እንደ አይነት ጉዳዮች ግን ከተማውን ላልተፈለገ ሌላ አደጋ የሚዳርግ ለጥላት የበለጠ በር የሚከፍት በመሆኑ እንደ አይነት ጉዳዮች እንዳይደረጉ በአሁኑ እንትናችን ሊያስቀምጥናል። ይህን የሚያደርግ አካል ካለ ምንም የጸጥታ ኃይላችን እጅግ ዝግጁ ነው። አስፈላጊ የሆነውን ተመጣጣኝ እርምጃ ሁሉ ይወስዳል። እንደ ኃላፊው የወጡ መመሪያዎችን የማይተገብሮ ከጥላትም ለይቷ አያዩ በመሰረታዊነት ማለት አንዳንዶቹ መረጃ የሚደርሰን እንደውም ከጥላት በተለያየ መንገዱ በገንዘብ የተገዙ የመሳሰለ ነገሮች ያሉበት ስለሆነ እሱን መረጃ በደንብ እያጣራን የመረጃ ቡድንም የምርመራ ቡድን ማቋቁመናል። በዛ መንገድ በትክክል ማስረጃ ስናገኝ ለህግ እናቀርባቸው። እስከዛ ድረስ ግን እንደ አይነት ጉዳዮችን የሚያስተባብሩ የሚመሩ ሰዎችን እንዲያቆሙ ተነጋግረናል። የማያቆሙ ከሆነ አስፈላጊ የሆነ ህጋዊ እርምጃን እየወሰድን አጠናክረን የምንቀጽልበት ሁኔታ ነው። ከሰሜን ወሎ፣ ደቡብ ወሎ፣ ዋግምራ ና አፋር አካባቢዎች ተፈናቅለው ወደ ደሴ፣ ኮምቦልቻ ና ሀይቅ ከተሞች የተጠለሉ ከ350 ሺህ በላይ የህብረተሰብ ክፍሎች ሲኖሩ በ33 ትምህርት ቤቶች ና መጠለያ ጣቢያዎች በግለሰብ ቤቶች ተከራይተው ና ከቤተሰብ ጋር ተጠግተው እንደሚኖሩ ከደቡብ ወሎ ዞን አደጋ መከላከል ና ምግብ ዋስትና ማስተባበሪያ ጽህፈት ቤት የተገኘው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አድራጊ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እየተላለፈላቸው የሚገኘውን ራዲዮ በቴሌቪዥን ዝግጅታችን ነው። ወደ ተከታዩ ዘገባችን እንወሰዳችሁ። በትግራይ ክልል በሚገኙ ዩኒቨርስቲዎች ይማሩ የነበሩ ተማሪዎች መንግስት መፍትሄ እንዲሰጣቸው ጠየቁ። በሰሜን ኢትዮጵያ ባለው ግጭት ምክንያት በክልሉ ከሚገኙ ዩኒቨርስቲዎች የወጡ ተማሪዎችና ወላጆቻቸው ቅሬታቸውን ለማሰማት ዛሬ ወደ ትምህርት ሚኒስቴር ቢሄዱም ሰሚ አካል አላገኘንም ብለዋል። የአሜሪካ ድምጽም ተማሪዎቹ ስላቀረቡት ቅሬታ ምላሽ ለመጠየቅ የሚኒስትሮች አመራሮች ለማግኘት ያደረገው ጥረት ለጊዜው አልተሳካም። ኬኔዲ አባተ ዝርዝር አለው። በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች ትምህርታቸውን አቋርጠው ወደ የአካባቢያቸው መመለሳቸው ይታወቃል። በብዙ ውጣውረድ ከትግራይ ክልል ከወጡ ተማሪዎች መካከል የተወሰኑቱ ከተማሪ ተወካዮችና ከወላጅ ኮሚቴ አባላት ጋር በመሆን ዛሬ የትምህርት ሚኒስቴርን ደጅ ጠንተዋል። በአዲግራት ዩኒቨርሲቲ አምስተኛ ዓመት የሲቪል ኢንጂነሪንግ ተማሪ የሆነው ወጣት ከተማ ወደ ትምህርት ሚኒስቴር የመጡበትን ምክንያት ያስረዳል። ያው በሰሜኑ ጦርነት እኛ ተማሪዎች እዛ ብዙ ስቃይ ደርሶብን ነው ወደ ዝም የመጣ ነው። በሰመራ ዩኒቨርሲቲ በኩል አድርጎ ነው ትምህርት ሚኒስተር ያመጣ እና ትምህርት ሚኒስተር እኛን ምንድን ነው ያለን? እናንተ አቆዩም ይው እንግዲህ ከቆየን ሁለት ወር ሆነን ሁለት ወር ሆኖናል። አሁን ሶስተኛ ወራችን ይዘናል። እኛ እንማር ነው ያለው። ሌላ ነገር አላልንም። ሁለተኛም ወይም የሆነ መፍትሄ ስጡን ወይም ሌላ ትምህርት እንዳንጀምር የሚገርም አሁን አምስት ዓመት እዛ ኑር ያለው እኛ ዘንድሮ ተመራቂ ነበረን። አሁን ምንድን ነው የሚሰማን ስሜት? አሁን እኛ የምንጠይቀው ትምህርት ሚኒስተርም በቃ መፍትሄ ብሰጠን፣ ሊያናግሩንም በቃ ፈቃደኛም አልሆኑም። በሰሜን ኢትዮጵያ ያለው ችግር ባይፈጠር ኖሮ ዘንድሮ ትመረቅ እንደነበር የነገረችኝ በአዲግራት ዩኒቨርሲቲ አምስተኛ ዓመት የሕግ ተማሪ የሆነችው ወጣት ቤተልሔም አለማየሁም እንዲሁ ከመንግስት መፍትሄ አለማግኘታቸው ቅር እንዳሰኛት ትገልጻለች። ኦሞ ሶስት ወር ሆነናል ከትግራይ ክልል ከተመለስን ምንም አይነት መፍትሄ ምንም አይነት መግለጫ ስለኛ አልተሰጠም። እኛ ደግሞ እያልን ያለ ነው። ለምንድ ነው ስለ እኛ ምንም አይነት ነገር እየተሰጠ ያለ ነው? ሌሎች ዩኒቨርሲቲዎች እየተመረቁ ነው። ሌሎች ዩኒቨርሲቲዎች እየጠሩ ነው። ሌሎች ተማሪዎች እየተማሩ ነው። ሌሎች ተማሪዎች እንደሚማሩት ሁሉ እኛም ቁጭ ብለን መማር እንፈልጋለን። መመረቅ እንፈልጋለን። የቤተሰብም ልፋት የእኛንም ልፋት ውጤታማ መሆኑ እንድናይ እንፈልጋለን። ዛት እኛ ዛሬ ትምህርት ሚኒስቴር የመጣ ነው። ከዚህ በፊትም ከፍተኛ ሳይንስ ሄደን ምንም አይነት መልስ አልተሰጠንም። ፍቃደኛም አደሉም እኛ እንዲያናግሩን። ሀሳባችንም አላማችንም ወደ ትምህርት ገበታችን እንመለስ እንጂ ሌላ አላማ ይዘን አደለም የመጣ ነው። የመቀሌ ዩኒቨርሲቲ ተማሪ መሆኑን የነገረኝ አንዱ አምላክ አለማየሁ ደግሞ ከትምህርቱ ከተለየ ወዲህ እስካሁን ከመንግስት ምንም አይነት ምላሽ አለማግኘቱ የራሱን አማራጭ እንኳን እንዳያይ እንዳደረገው ተናግሯል። እንደሚታወቀው ከመጣን ጀምሮ አሁን አንድ ሁለት ወር ይሆናል። ሁለት ወር ማለት ደግሞ ያለምንም ተስፋ ማለት ቢያንስ የሆነ ነገር መግለጫ እንኳ የሚሰንጥ አትሊስት ይሻል ነበር። ያለምንም እንትን ቁጭ ብለናል። ስለዚህ ትምህርት ሚኒስቴር አሁን የሆነ ነገር እንዳንጀምር ራሱ ማለት ትምህርት እያያዘ ነው። እስካሁን የለፋንበትን ትምህርት ትተን ሌላ ነገር መጀመር አንችልም። ስለዚህ ቢያንስ ተረጋጉ ወይ የሆነ ነገር በሉ እንኳን አልተባለም እስከሆነ ማለት ነው። ከትግራይ ክልል ዩኒቨርሲቲዎች የተመለሱ ተማሪዎች ወላጅ ኮሚቴ አባል የሆኑት አቶ አቡበከር ካሚል ወደ ትምህርት ሚኒስቴር ቅሬታቸውን ለማሰማት ቢመጡም የሚያስተናግዳቸውን አካል እንዳላገኙ ገልጸው መንግስት ለተማሪዎቹ ትኩረት እንዲሰጥ ጠይቀዋል። አሁን የምንጠይቀው እኛ ሞሽን ሳይንስና ከፍተኛ ትምህርት ሚኒስቴር የበፊቱን አሁን ደግሞ አዲስ የተዋቀረውን የትምህርት ሚኒስቴርን የምንጠይቀው ምንድን ነው? እነኚህ ተማሪዎች ትምህርታቸውን እንዲቀጥሉ ነው። በአስቾካይ፣ በአስቾካይ በአጠቃላይ የአራቱም ዩኒቨርሲቲ ጂሲ ተማሪዎች ቀሪ ትምህርታቸውን ተምሮ አጠናቆ በአስቾካይ እንዲመረቁ ይህን እንዲያመቻችልን ነው። ይህ መብት ነው። ቀሪ ተማሪዎችም ተመድቦልን ትምህርታቸውን ሰላማዊ በሆነ የዩኒቨርሲቲ የትምህርት ሽታ ባለበት ሁኔታ ላይ ትምህርታቸውን እንዲማሩልን ነው። ይህ ተቋም ትምህርት ሚኒስቴር የተማሪዎችን ጉዳይ ይመለከተዋል። ዛሬ ግን እዚህ መጥተን ሰሚ ነው ያጣነው። የሚቀበለን ሰው የለም፣ የሚሰማንም ሰው የለም። አትሊስት መፍትሄ ባሰጡንም ጉዳያችንን ስሙልና ያለ ነው ያል ነው ግን ይህንንም የሚሰማን ሰው አጥተናል። አሁን አዲስ የተመረጡት ፕሮፌሰር አይሆፕ እሳቸው ላይ ብዙ ተስፋ እናደርጋለን። በአዲሱ የኢትዮጵያ መንግስት አወቃቀር ህልውናቸውን አጥተው ከታጠፉ ሚኒስቴር መስሪያ ቤቶች አንዱ የሆነው የሳይንስና ከፍተኛ ትምህርት ሚኒስቴር ከሐምሌ አጋማሽ እስከ ነሐሴ 6 2013 ዓ ም ባሉት የሶስት ሳምንታት ጊዜ ውስጥ በትግራይ ክልል ከሚገኙ አራት ዩኒቨርሲቲዎች ከ10 ሺ በላይ ተማሪዎችን ማስወጣቱን በወቅቱ መግለጹ ይታወቃል። ሚኒስቴሩ ነሐሴ 7 2013 ዓ ም ባወጣው መግለጫ በቀጣይ በሚያስቀምጣቸው አቅጣጫዎች መሠረት ተማሪዎቹ ትምህርታቸውን የሚያጠናቅቁበትና የሚመረቁበት ሁኔታ እንደሚመቻችም አስታውቆ ነበር። ይሁን እንጂ ጉዳዩ እልባት ሳያገኝ ሚኒስቴር መስሪያ ቤቱ በአዲሱ አወቃቀር ወደ የትምህርት ሚኒስቴር ተጠቃሏል። በአዲስ መልክ በመደራጀት ላይ የሚገኘው የትምህርት ሚኒስቴርም ስለ ጉዳዩ ያወጣው መግለጫ ሚሆን ምላሽ የለም። እኛም ስለ ተማሪዎቹ ቅሬታ ምላሽ ለመጠየቅ የትምህርት ሚኒስቴር ከፍተኛ አመራሮችን ለማግኘት ጥረት ብናደርግም የትምህርት ሚኒስቴርን ጨምሮ የሁሉም ሚኒስቴር መስሪያ ቤት አመራሮች ስብሰባ ላይ በመሆናቸው ለጊዜው ሊሳካልን አልቻለም። በዚህ ጉዳይ ላይ የመንግስት አካልን ምላሽ በምናገኝበት ጊዜ ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ At this ababang. አድማጮች የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን ከምሽቱ ሶስት ሰዓት ከሰላሳ ሶስት ደቂቃ ሆኗል። ወደ ሁለተኛው አጋማሽ ልንሻገር ጥቂት ደቂቃዎች ነው የሚቀሩን። እንደውም አሳልፈናል፣ ሶስት ደቂቃ ያስተናገድኳችሁ ያለሁት ጽዮን ግርማንኝ ብርሃን ኃይሉ ስርጭቱን በማቀናበር ላይ አብራኛለች። ወደ ሁለተኛው አጋማሽ ዝግጅታችን ከማለፋችን በፊት የሰኞው ምሽት ሙዚቃ ምርጫ አለን። እሱን እንጋብዛችሁ። ዘሪቱ ከበደ እንዳገለኝ የምትለውን ስትል የተጫወተችውን ዜማ አረፍት አድርገን እንመለሳለን። ሌሎች ወንዶች ላ አልታይሻሉ ጭራሽ ከሱ የሰኞ ምሽት የሙዚቃ ግብዣችንን ነው ያስደመጥናችሁ። ዘሪቱ ከበደ እንዳይገለኝ ስትል የተጫወተችው ዜማ ነበር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። አሁን ወደ ሁለተኛው አጋማሽ ዝግጅቶቻችን ተሻግረናል። ቀዳሚው ጤና ነው። ዶክተር ጥላሁን ሀብቴና ዶክተር ዳበሳ ሞሲሳ በጅማ ዩኒቨርሲቲ ውስጥ አጠቃላይ የቀዶ ሕክምና ሐኪሞችና ጋስትሮ ኦንኮሎጂስት ወይም የምግብ መፈጨት ስርዓት የካንሰር ሕክምና ክፍል ሐኪሞች ናቸው። ሁለቱ ሐኪሞች በጅማ ዩኒቨርሲቲ ውስጥ የቀዶ ሕክምና አገልግሎት መስጠት ከጀመሩ ከሁለት ዓመት በፊት ሲሆን ነገር ግን የካንሰር ሕክምና በሀገሪቱ ያን ያህል ያደገ ባለመሆኑ ስራቸውን ለማከናወን መጠናቸው የሰፋ ችግሮች እንዳሉባቸው ይናገራሉ። እነዚህን ችግሮች ለመቅረፍም በሚል በቅርቡ በቤልጅየም የሚገኝ አንድ ተቋም ያወጣውን ውድድር ላይ ተሳትፈው ከፍተኛ የህዝብ ድምጽ በማግኘት በዩኒቨርስቲው የሚገኘው የህክምና ክፍላቸውን ለማሻሻል የሚያስችል ድጋፍ አግኝተዋል ወይም አሸንፈዋል። ኤደን ገረመው በዚህ ዙሪያ ለዛሬ የሰኞ ምሽት ጤና ፕሮግራማችን ተከታዩን ዘገባ አሰናድታለች። ዶክተር ጥላሁን ሀብቴና የስራ ባልደረባቸው የሆኑት ዶክተር ዳበሳ ሞሲሳ በጅማ ዩኒቨርሲቲ ውስጥ የቀዶ ጥገና ስፔሻሊስቶች፣ እንዲሁም የምግብ መፈጨት ስርዓት የካንሰር ህክምና የሁለተኛ አመት ፌሎ ናቸው። ሁለቱ ሐኪሞች በኢትዮጵያ ገና በጅማሬ ደረጃ ላይ ያለውና ከፍተኛ የሆነ የባለሙያ ጥረት ባለበት ዘርፍ ውስጥ አገልግሎት እየሰጡ ይገኛሉ። ዶክተር ጥላሁን እሳቸውና ባልደረባቸው ዶክተር ዳበሳ ስለሚሰሩት ስራ እንዲህ ያስተዋውቃሉ። ትሬኒንግ ላይ ያለን ፌሎሺፕ ፕሮግራማችንን ከጀመረ ሁለት አመት ሆኖናል። ጅማ ዩኒቨርሲቲ በእኛ ላይ እኛ ባለንበት ዩኒቨርሲቲና ከቤልጅየም ሀገር ዩኒቨርሲቲ ኦፍ ጌንት የጋራ ትብብር የተጀመረ ሰብ ስፔሻሊቲ ፕሮግራም አሁን ሁለት አመት አካባቢ ሆኖታል። ሲጀመር የሁለት አመት ፕሮግራም ነበረ ግን አሁን ባለው በተፈጠረውም የኮቪድ በሚታወቀውትም ችግሮች ማለቅ አልቻለም። አዘርዋይስ ሁለት አመት ፕሮግራም ተብሎ ነው የተጀመረው። ፌሎሺፑ ኖማሊ ካንሰር እንዲው በተለምዶም ያው የሰለጠነው ዓለም በሽታ ተብሎ የሚታሰብ ነገር አለ ግን እኛም እንግዲህ ኦልሬዲ ሕክምናም ስንማር ከዛ በኋላ ስፔሻል በተለያየ እንትኖች ሰርተን ስናገለግል ያው የምናየው ነገር ምንድን ነው? ካንሰር እውነቱን ለመናገር በሀገራችን የሚሆን በአህጉራችን በጣም በበርከት ብሎ ይታያል። ምንድን ነው የካንሰር ሕክምና እንዲሁ በተፈጥሮ ራሱ በጣም ትንሽ ቻሌንጂንግ ነው ሰርጀሪው የሚሆን እንዲሁም ከቀዶ ሕክምና በተለይ የሚሰጠው አይነት ሕክምና ትንሽ ቻሌንጆች አሉትና ብዙ በሽተኞች ይሰቃዩበታል። ግን ደግሞ ሀገራችን እንደዚህ ተስፋፋ ራሱን የቻለ ካንሰርን ብቻ ፎከስ አድርጎ የሚሰራ የህክምና እንትን ሂደቱ የለም እንደ እንደ ሀገር እንኳን ስናየው ና እስፔሻሊ ደግሞ እንደዚህ ወደ ክፍለ ሀገሮች ምናምስት ውጭ አሁን እኛ ያለንበት ቦታ ላይ ኦልሞስት ምንም እንደዚህ ካንሰር ፎከስ አድርጎ የሚሰራ ነገር የለም። በጅማ ዩኒቨርስቲ ውስጥ አገልግሎት መስጠት ከጀመረ ሁለት አመታትን ባስቆጠረው የስርዓተ ምግብ መፈጨት የካንሰር ቀዶ ጥገና ሕክምና ክፍል ውስጥ ከደቡብ ምዕራብ የሀገሪቱ ክፍል ለሚመጡ ህሙማን ሰፊ የሆነ አገልግሎት እየተሰጠ መሆኑን ዶክተር ጥላሁን ሀብቴ ይናገራሉ። ኖርማሊ ካንሰር ሬጅስትሪ የሚባል ነገር አለ። ያው በአመት ውስጥ በአንዲት ሀገር ውስጥ የካንሰር ምን ያህል ካንሰር ይከሰታል፣ እነማን ላይ ይከሰታል የሚለውን ዴታዎች ያስፈልጋሉ። እኛ ሀገር እንዳለመታደል አለመታደል ሆኖ እንደዚህ ካንሰር ሬጅስተሪ በሀገር አቀፍ ደረጃም የለም። እዚህ ግን ምን ያህል ነው ብለሽ ኤግዛክት ቁጥር ባትናገሪም በየቀኑ ግን ከምናየው ነገር ችግሩ በቃ ማለት ያልተለመደ ነገር እንዳልሆነ ይገባሻል። እና ሁለናል ካንሰር የምንላቸው በባህሪያቸው የምልክቶቹ ምኖቹም ብዙ የሆነ ግልጥ ያለ ነገር የለውም። እና ያው እኛ የምናክመው ይሄ ዩኒቨርሲቲ ሆስፒታላችን አሁን ካችመንት ተብሎ አድሬስ የሚያደርገው ፖፑሌሽን መጠን ከአስራ አምስት እስከ ሀያ ሚሊዮን ይጠጋል። ያው ሳውዝ ዌስት ኦፍ ኢትዮጵያ ሪጅን ሙሉ ምዕራብ ኢትዮጵያ ካችመንት ቦታው ነው። ያው ይሄ ሆስፒታል የሚያደ የሚያስተናግድ ሆስፒታል ነው እና ያንን ፖፑሌሽን ነው በግምት ከአስራ አምስት ከሀያ ሚሊዮን ይሆናልና በጣም በርካታ የክፍሉን የሀገራችንን እንትን አድሬስ የሚያደርገው እና ኞቻችን በአብዛኛው በሚባል ደረጃ የሚመጡት ያው ሀገራችንም በአብዛኛው የገጠሩ አካባቢ የሚያመዝንባት ሀገር ከመሆኗም የተነሳ ከገጠር ከሚባል አካባቢዎች ነው የሚመጡት። ስለዚህ ያምን ማለት ነው የእውቀት ደረጃቸው እነዚህ ስለ በሽታዎቹ ምልክቶቹን አውቆ እንደገና ደግሞ በሽታው በሚመጣ ሰዓት የጤና እንትን ፈልጎ ደግሞ ወደ ጤና ተቋማት የመምጣት ነገሩ በጣም ዝቅተኛ የሚባል ነው። ይህኛው ካንሰርን በማከም ሂደት ላይ ደግሞ ከየትኛውም አይነት በሽታ በተለየ በጣም ትልቅ የሆኑ ውድድሮች ተግዳሮቶችን ያሳጃል። ሐኪሙ ላይ ማለት ነው ለማከም በሚያደርገው ጥረት ላይ ከካንሰር ጋር ተያይዞ ያለው የማህበረሰቡ እውቀት እጅግ ዝቅተኛ በመሆኑ የተነሳ አብዛኞቹ ህሙማን ብሶባቸው እንደሚመጡ የሚናገሩት ዶክተር ጥላውን፣ ይሁንና ሆስፒታላቸው የባለሙያ እንዲሁም የሕክምና መሳሪያዎች እጥረት እንዳለበትም ያስረዳሉ። በዚህም የተነሳ ከሙያ አጋራቸው ዶክተር ዳበሳ ሞሴስ ሀገር በመሆን ግሎባል ሊደርስ ኦን ሜዲካል ቴክኖሎጂስን ሰርቪስስ በተሰኘ ቤልጅየም ሀገር ውስጥ በሚገኝ ተቋም በሚያዘጋጀው ውድድር ላይ ናስካር የተሰኘውን ፕሮግራማቸውን ይዘው በመወዳደር በህዝብ ድምጽ አንደኛ መውጣት ችለዋል። ዶክተር ጥላሁን ስለ ውድድሩ እንዲህ ያስረዳሉ። ያው ካንሰር ሰር ሀኪም የሚጠይቅሽ የክህሎትና የጅሎታ ወይ ደግሞ አቅም በተጨማሪ በጣም በርካታ ነገሮችን ያው ዲማንድ ያደርጋል እንግዲህ ሰው ኃይሉ ፈልጅኑ ወይ ደግሞ ቀዶ ሕክምና ሐኪሙን ብቻ ሳይሆን ተጨማሪ አጋዥ ነርሶችን እንዲሁም ደግሞ ሌሎች ተጨማሪ ሐኪሞችንም ይጠይቃል። በዛ ረገድ ነገርኩሽ ገና ትሬኒንግ ላይ ያለን ሁለት አድቫንስ እንዲሆነ ወይ ደግሞ ሌት ስቴጅ ሆኖ ነው የሚመጡት። ያ ራሱን የቻለ ሕክምናውን ለመስጠት ችግሮችን እንድንጋፈጥ ያደርገናል። ስለዚህ በጣም ዲማንዲንግ ነው ማለት ነው። ሌላኛው ከፋይናንስ አንጻርም ይሄን ሰርቪስ መስጠት ያሉ መሳሪያዎች የሚያስፈልጋሉ። ገርኮሽ ሶስት እንደኛ አይነት ተመሳሳይነት ያላቸው ፕሮጀክቶች ናቸው የተወዳደሩት በአፍሪካ ውስጥያ ሪሶርስ ሊሚትድ በሆነ ቦታ የሚንቀሳቀሱ ሶስት እንትኖች። አንዱ የኛ አስክሬ ይባላል። ሌላ ኛ በካሜሮን የሚንቀሳቀስ ልብ ልብና ተጓዳኝ ችግሮች ኦፕሬሽንን ሼኒንግ የሚሰጥ ና ሰርቪስ የሚሰጥ ፕሮጀክት ነው። ሌላኛው ደግሞ የተለያዩ የአፍሪካ ሀገራቶች የጤና ካንትን አክሰሱን ለማሻሻል የሚሰራ ሶስት ፕሮጀክቶች ናቸው። እነዚህ ፋይናሊስቶቹ መጨረሻ ላይ ሶስት የደረሱት ከዛ ውስጥ የእኛ የእኛ ፕሮጀክት ከፍተኛ ወይም የሚባለጠም ነው ያሸነፈው ይህን ውድድር በማሸነፋቸው ከሚያገኟቸው ነገሮች አንዱ በርቀት ሆኖ የሚሰራ ቀዶ ጥገናን መከታተል የሚያስችል መሳሪያ መሆኑን የሚናገሩት ዶክተር ጥላሁን ይህም ትልቅ ፋይዳ አለው ይላሉ። ይህ ሜትሮኒክ የሚባለው ድርጅት ከሚያቀርባቸው ነገሮች አንዱ ሮድ ሴት ኮንስ የሚባሉ ስማርት ግላሶች አሉ። እነዚህ ስፔሻላይዝ የሆነ መነጽል ነገር ሆኖ ልክ በርቀት ላለ ሰው ትሬኒንጎች ሚዎችን ስፔሻሊያዎ ያገስታመጭው ኦፕሬሽን ነው የሚሆነው። ትሬኒንግ እና ኦፕሬሽን ሲሰራ ከሩቅ ሆኖ ለመከታተያ አቴንድ ለማድረግ እነዚህ ፕሮሲጀሮችን የሚያገለግል አይነት ሌተስ የሆነ ቴክኖሎጂ ፕሮሚስ ተደርጎልናል። ይህ ምን ማለት ነው? ለምሳሌ አሁን እኛ እንዳልኩሽ፣ አስተማሪዎቻችን በአብዛኛው እዛ ከጌንት ነው የሚመጡት፣ እስከ ዩኒቨርሲቲ ኦፍ ጌንት ከዚህ በርቀት ነው ያለ ነው ማለት ነው። እኛ አፍኮርስ ሄዳለን ወደዛ ለትሬኒንግ፣ እነሱም ደግሞ ይመጣሉ በተቃራኒ ወደዚህ አብረን በማንሆንባቸው ጊዜያት ደግሞ እዛም ሆነው እንኳን እኛ ሀገራችን ላይ ሆነን ይህንን ኦፕሬሽን አስተማሪ ወይ ደግሞ የኛ ትሬነራችን ሲሰራ ለመከታተል የሚያመች አይነት አንድ ስፔሻሊ የሆነ ግን ፕሮሚስ ተደርጎ ተጨማሪም ሌሎች አሉ። ዶክተር ጥላሁንና ባልደረባቸው ዶክተር ዳበስ በጅማ ዩኒቨርሲቲ በሚገኘው የስርአተ ምግብ መፈጨት የካንሰር ሕክምና ክፍል ውስጥ በወር ከሀያ እስከ ሀያ አምስት ቀዶ ጥገናዎችን የሚያደርጉ ሲሆን በወር በአጠቃላይ ከሰባ አምስት እስከ መቶ የሚደርሱ ህመሟንም እንደሚጎበኙም አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ወደ ተከታዩ ዘገባ ስናልፍ ወደ ደቡብ ኢትዮጵያ ነው የምናቀነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከአንድ በላይ ከተሞች እንደሚኖረው መታሰቡንና የክልሉ የስራ ቋንቋም አማርኛ እንዲሆን በረቂቅ ህገ መንግስት ላይ መጠቀሱን የክልሉ አደራጅ አብይ ኮሚቴ ለውይይት ማቅረቡን የውሳኔ ህዝብ ማስፈጸሚያ ጽህፈት ቤት አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝር ዘገባውን ያሰማናል። የደቡብ ምዕራብ ኢትዮጵያ ህዝቦች ውሳኔ ህዝብ ማስፈጸሚያ ጽሕፈት ቤት ኃላፊ ኢንጂነር ምትኩ በድሩ ዛሬ ለአሜሪካ ድምፅ እንደተናገሩት መስከረም 20 2014 ዓ ም የተካሄደው ምርጫ በክልል ደረጃ ያለው የሚል አማራጭ አብላጫውን ድምፅ ማግኘት ተከትሎ የክልሉ አደራጃ ኮሚቴ በቀጣይ አቅጣጫዎች ላይ መክሯል። በዚህ መሰረትም የተዘጋጀው የክልል ረቂቅ ህገ መንግስት ገምግሞ ወደሚመለከተው አካል ለውይይት ማስተላለፉን ተናግሯል። በእርግጥ ይህ ህገ መንግስት አዲስ አይደለም። የኢፌድሪ ህገ መንግስት አዶፕሽን ሆኖ ለአዲሱ ክልል ነባራዊ ሁኔታ እንዲጣጣሙ የተደረጉ የድንጋጌዎችን በደንብ ከመረመረ በኋላ ለሚመለከታቸው ባለድርሻ አካላት በስድስቱ መዋገር አማካኝነት ቀርቦ ውይይት እንዲደረግበት ወስኗል። አዲስ የሚመሰረተው ክልል ብዝሃነት በውል የሚስተዋልበት በመሆኑና ለክልሉ መፈጠርም ምክንያቱ የአካባቢው ማህበረሰብ ማህበራዊ አገልግሎቶችን በቅርበት ያለማግኘታቸው እንዲሁም በፍትሃዊነትና በእኩልነት መልማት አለብን የሚል ፍላጎት ነበር ያሉት ኃላፊው ክልሉን ሊኖረው ስለሚችለው ማዕከላዊ ከተሞች ተናግሯል። መቀመጫ ከአንድ ከተማ በላይ እንዲሆን በረቂቅ ህገ መንግስት አንቀጽ ስድስት ላይ አስቀምጧል። ይሄ ህዝቡ ከተወያየበት በኋላ ተግባራዊ ይሆናል። ስለዚህ የብዝሃ ከተሞች ወይ ብዝሃ ማዕከላት አሰራር ያው በኢትዮጵያ ውስጥ የመጀመሪያው ክልል የሆነው ይህን አሰራር በመከተል ለዚህ አሰራር እንዲረዳ ከዓለም አቀፍ ተሞክሮ ከአንድ ከተማ በላይ የሚጠቀሙ ሀገራትና እንዲሁም ክፍለ ሀገራት በዓለም አሉ ቀላል ያልሆነ ቁጥር ያላቸው የእነሱ ተሞክሮ ተሰብስቧል እና ይሄንንም ደረገውን ጥና ት አይቶ በቀጣይ ስንት ከተሞችና የት መቀመጫዎች ሊሆኑ እንደሚችሉ የሚረዳ መስፈርት ለማዘጋጀት እናም በገለልተኛ አካል ለማስጠናት የሚችል ስምምነት ተደርሷል። ግን ይሄ መቀመጫ ወይም ይሄ ከተማ የክልሉ መቀመጫ ነው የሚል እስካሁን አልተወሰነም። የክልሉ የስራ ቋንቋም በረቂቅ ሕገ መንግስቱ ላይ መቀመጡንም ገልጠዋል። ሌላው የስራ ቋንቋ አማርኛ እንዲሆን እና ከክልል በታች ያሉ እርከኖች ግን የሚመቻ የስራ ቋንቋ መጠቀም እንደሚችሉ በረቂቁ ሕገ መንግስት ላይ ተመላክቷል። ዞሮ ዞሮ ግን የጋራ መግባቢያ አማርኛ የስራ ቋንቋ እንዲሆን በመንግስት ላይ ውይይት ቀርቧል። የክልሉ ሁሉ ረቂቅ ሰንደቅ ዓላማና እንዲሁም አርማ፣ የህዝብ መዝሙር ይዘቶቹ ምን መሆን እንዳለባቸው የሚሉ ነገሮች በረቂቅ ሕገ መንግስት ተካተው ለውይይት እንዲቀርቡ የተደረጉ ስለሆነ ይህ ጉዳዮች ላይ በሚወያዩበት ጊዜ ስለ ብዝሃ ከተሞች አስር ህዝቡ ጋር ብሽታ በሽታ እንዳይፈጠር ማህበራዊ ሚዲያ እንደሚለጠፉ ሰውን የሚያወላብዱ መረጃዎችን ሰው እንዳይቀበል መረጃ እንዲሰጥ ተደርጎ ነው ስምሪት በተገኘው የምርጫ ውጤት መሰረት ፌዴሬሽን ምክር ቤት ድምፁን ካጸደቀና የደቡብ ክልል መንግስት የስልጣን ሽግግር በአጭር ጊዜ ውስጥ የሚያደርግ ከሆነ እስከ ጥቅምት 30 2014 ዓ ም ክልሉ በይፋ ይመሰረታል ብሏል። ክልሉ እስክመሰረት ድረስም ለስራ ማስፈጸሚያ አገልግሎት የሚውል አንድ ጊዜያዊ ከተማ በመስፈርት እንደሚመረጥም ገልጧል። የክልሉ ስያሜ እንዲሆን ተብሎ በረቂቅ ህገ መንግስቱ ላይ ለውይይት የቀረበው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚል መሆኑንም ኢንጂነር ምቲኩ አስታውቀዋል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሀዋሳም አሁን ደግሞ ሰዓቱ የስፖርት ነው። የሰኞ ምሽት ስፖርት በኬኔዲ ያባተ እንደሚከተለው ተዘጋጅቷል። ትናንት በተካሄደ የቺካጎ ማራቶን ኢትዮጵያዊው ሰይፉ ቱራ አሸነፈ። አትሌት ሰይፉ ቱራ ትናንት በተካሄደው የቺካጎ ማራቶን በውድድር ታሪኩ የመጀመሪያውን ትልቅ ድል አስመዝግቧል። አትሌቱ ውድድሩን ለማጠናቀቅ ሁለት ሰዓት ከ06 ደቂቃ ከ12 ሰከንድ የፈጀበት ሲሆን ከሰይፉ በ23 ሰከንድ ዘግይቶ የገባው አሜሪካዊው ጋይለን ራፕ ሁለተኛ፣ ኬንያዊው ኤሪክ ኪፕታኒ ደግሞ ሶስተኛ በመሆን ውድድሩን ጨርሰዋል። በዚህ ዓመት መጀመሪያ በሚላን በተካሄደው የማራቶን ውድድር የራሱን ምርጥ ሰዓት በማስመዝገብ ሁለት ሰዓት ከ04 ከ29 ሰከንድ በመግባት አራተኛ የወጣው አትሌት ሰይፉ ቱራ በቺካጎ ማራቶን የግሉን ምርጥ ሰዓት የማሻሻል እቅድ ቢኖረውም ከጠበቀው በላይ ሞቃታማ የነበረው የአየር ሁኔታ እቅዴን እንዳላሳካ አድርጎኛል ማለቱን የዓለም አትሌቲክስ መረጃ ያመለክታል። በሴቶች ምድብ ደግሞ ኬንያዊቷ ሩት ቼፒንጌቲች ሁለት ሰዓት ከ22 ደቂቃ ከ31 ሰከንድ በመግባት ባለድል ሆናለች። እንደ አውሮፓውያኑ የ2018 የዩኤስ ሻምፒዮኗ ኤማ ቤትስ እና ሌላኛዋ የሀገሯ ልጅ ሳራ ሆል ሁለተኛና ሶስተኛ መውጣት ችለዋል። ለዓለም ዋንጫ ማጣሪያ ሶስተኛ የምድብ ጨዋታውን ከደቡብ አፍሪካ ጋር ያደረገው የኢትዮጵያ ብሔራዊ ቡድን ሽንፈትን አስተናግዷል። ከትናንት በስቲያ ቅዳሜ ዕለት በባህር ዳር ዓለም አቀፍ ስታዲየም የደቡብ አፍሪካ እቻቸውን ባፋና ባፋናዎችን ያስተናገዱት ዋሊያዎቹ ሶስት ለአንድ በሆነ ውጤት ተሸንፈዋል። ኳታር ለምታስተናግደው የ2022 የዓለም ዋንጫ ለማለፍ ሶስተኛ የምድብ ጨዋታውን ያደረገው የአሰልጣኝ ውበቱ አባተ ስብስብ ኳስ ተቆጣጥሮ ለመጫወት ቢሞክርም የቆሙና ረጃጅም ኳሶችን ወደ ጎል ለመቀየር ሲሞክሩ የነበሩትን የደቡብ አፍሪካን ብሔራዊ ቡድን መቋቋም አልተቻለውም። የሁለቱ ቡድኖች የመጀመሪያ አጋማሽ ጨዋታ ለደቡብ አፍሪካ በ45ኛው ደቂቃ ላይ ቲቦኖ ሞኮና በቅጣት ምት ባስቆጠራት ጎል አንድ ለዜሮ ነው የተጠናቀቀው። ከረፍት መልስ በ67ኛው ደቂቃ ጌታነህ ከበደ በቅጣት ምት ባስቆጠራት ጎል ዋሊያዎቹ አቻ መሆን ቢችሉም ደቡብ አፍሪካዎች ከአምስት ደቂቃ በኋላ በሞቶቢ ዎቫላ፣ እንዲሁም በተጨማሪ የባከነ ሰዓት በኤቪደንስ ማጎፓ ያስቆጠሯቸው ጎሎች ጨዋታውን 3 ለ1 አሸንፈዋል ውጤቱን ተከትሎ ደቡብ አፍሪካ በሰባት ነጥብ ምድቡን ስትመራ ኢትዮጵያ በ3 ነጥብ ሶስተኛ ደረጃ ላይ ትገኛለች ዋሊያዎቹ ለመልሱ ጨዋታ በትናንትናው ዕለት ወደ ደቡብ አፍሪካ ያቀኑ ሲሆን ጨዋታው ነገ ማክሰኞ እንደሚደረግ የወጣው መርሃ ግብር ያሳያል ቤት ኪንግ የኢትዮጵያ ፕሪምየር ሊግ ከመጀመሩ በፊት ሲከናወኑ የነበሩት የአዲስ አበባና የሲዳማ ጎፈሬ ዋንጫ ውድድሮች ተጠናቀቁ። ስምንት ክለቦች የተሳተፉበት አስራ አምስተኛው የአዲስ አበባ ከተማ ዋንጫ በባህር ዳር ከተማ አሸናፊነት በትናንትና ሁለት ተጠናቋል። የፍጻሜውና የደረጃ ጨዋታዎች በሰሜን ኢትዮጵያ ግጭት ለተፈናቀሉ ንጹሐን ገቢ በማሰባሰብ በባህር ዳር ዓለም አቀፍ ስታዲየም የተካሄዱ ሲሆን በፍጻሜው መከላከያን ያስተናገደው ባህር ዳር አንድ ለዜሮ በማሸነፍ የዋንጫው ባለቤት ሆኗል። ለደረጃ በተደረገው ጨዋታ ደግሞ ቅዱስ ጊዮርጊስ ጅማ አባጅፋርን በመለያ ምት ታሸንፎ ሶስተኛ ደረጃን ይዞ አጠናቋል። የውድድሩ አሸናፊ ባህር ዳር ከተማ ዋንጫና የወርቅ ሜዳሊያውን ሲረከብ፣ ሁለተኛና ሶስተኛ ሆነው ያጠናቀቁት መከላከያና ቅዱስ ጊዮርጊስ የብርና የነሐስ ሜዳሊያ ተሸላሚዎች ሆነዋል። በተመሳሳይ በአምስት ክለቦች መካከል በሐዋሳ ከተማ ለ16 ቀናት ሲካሄድ የቆየው የሲዳማ ጎፈሬ ዋንጫም ትናንት ፍጻሜውን ሲያገኝ፣ ሰበታ ከነማ የዋንጫው አሸናፊ ሆኗል። ውድድሩ በሲ ዳማ ክልል እግር ኳስ ፌዴሬሽን አዘጋጅነትና በጎፈሬ የትጥቅ አምራች ድርጅት ስፖንሰርነት ነው የተካሄደው ሐዋሳ ከተማ ውድድሩን በሁለተኝነት ሲያጠናቀቅ ሲዳማ ቡና ደግሞ በሶስተኝነት አጠናቋል ፕሬዚዳንት ኢሳያስ አፈወርቂ በቤልጅየሙ የዓለም ብስክሌት ሻምፒዮና አስደናቂ ድል ያስመዘገበውን የሀገራቸውን የብስክሌት ቡድን አግኝተው አበረታቱ። እንደ አውሮፓውያኑ ከመስከረም 18 እስከ 26 በቤልጅየም በተካሄደው የ2021 የዓለም የብስክሌት ሻምፒዮና ያልተጠበቀ ድል ያስመዘገበውን ብሔራዊ የብስክሌት ቡድን ለማበረታታት በተዘጋጀ ስነ ስርዓት ላይ የተገኙት የኤርትራ ፕሬዚደንት ኢሳያስ አፈወርቂ ለብሔራዊ ቡድኑ አባላት የእንኳን ደስ አላችሁ መልእክት አስተላልፈዋል። አክለውም የተመዘ ዘገበው ውጤት በሁሉም የስፖርት ዘርፎች የሀገሪቱን አቋም የሚያንጸባርቅ እንዲሁም ለህዝብና ለሀገር ክብርን የሚያጎናጽፍ ነው ብለዋል። ፕሬዚደንት ኢሳያስ ለሀገሪቱ ስፖርት ልማትና ለቡድኑ አባላት ማበረታቻ መንግስት የ15 ሚሊዮን ናቅፋ መመደቡንም አስታውቀዋል። በ2021 የዓለም የብስክሌት ሻምፒዮና ውድድር ላይ የተሳተፈው የኤርትራ ብሔራዊ ብስክሌት ቡድን ሶስት ሴቶችን ጨምሮ ዘጠኝ ብስክሌተኞችን ያሳተፈ ሲሆን በ21 አመቱ ብስክሌተኛ ቢኒያም ግርማ ሰማይ አማካኝነት ከ23 ዓመት በታች ውድድር የብር ሜዳሊያ አሸናፊ ሆኗል። ይህም በጎዳና ላይ የብስክሌት ውድድር ኤርትራ ያስመዘገበችው የመጀመሪያው ታሪካዊ ሜዳሊያ ሆኖ ተመዝግቧል። በመጨረሻም ፈረንሳይ በምባፔ አወዛጋቢ ጎል የአውሮፓ ኔሽንስ ሊግ አሸናፊ ሆነች። በወጣት ስብስብ ከተገነባው የስፔን ብሔራዊ ቡድን ጋር ለፍጻሜ የደረሰችው ፈረንሳይ ከኋላ በመነሳት ጨዋታውን ሁለት ለአንድ በማሸነፍ ሊጉን በድል ፈጽማለች። በትናንቱ ጨዋታ ስፔንን ቀዳሚ የምታደርገውን ጎል ኦያር ዛባል በ64ኛው ደቂቃ ቢያስቆጥርም ሁለት ደቂቃ ባልሞላ ጊዜ ውስጥ ቤንዜማ ግሩም ጎል በማስቆጠር ፈረንሳይን አቻ በማድረግ ወደ ጨዋታው መልሷል። ጨዋታው ሊጠናቀቅ አስር ደቂቃዎች ሲቀሩት ከጨዋታው ውጪ የነበረው ካይሊያን ምባፔ ያስቆጠራት ጎል ጸድቃ፣ ጨዋታው ሁለት ለአንድ በሆነ ውጤት በፈረንሳይ አሸናፊነት ተጠናቋል። አወዛጋቢዋ ጎል የተቆጠረችበት ኳስ ለምባፔ ከመድረሷ በፊት የስፔኑ ተከላካይ ኤሪክ ጋርሺያ ኳሷን በመንካቱ ምክንያት የተቃራኒ ቡድን ተጫዋች ሆን ብሎ ኳሱን እየተጫወተ ኳሱ ለተጋጣሚው ቡድን ተጫዋች ቢደርስ ከጨዋታ ውጭ ወይም ኦፍሳይድ ተደርጎ አይወሰድም በሚለው ሕግ መሰረት ነው የምባፔ ጎል የጸደቀው። በዚህም የዋንጫው ባለቤት የሆነችው ፈረንሳይ ከፖርቹጋል በመቀጠል የአውሮፓ ኔሽንስ ሊግን ያሸነፈች ሁለተኛዋ ሀገር ሆናለች። ጣሊያን ደግሞ ቤልጅየምን ሁለት ለአንድ በመርታት ሶስተኛ ደረጃን በመያዝ ውድድሩን አጠናቃለች። በዛሬ የመረጥ ናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። እንደ አውሮፓውያን የዘመን አቆጣጠር ጥቅምት 12 አድማጮች ዝግጅታችንን እያጠናቀቅን ነው። ከመሰናበታችን በፊት እንደ አውሮፓውያን የዘመን አቆጣጠር ጥቅምት 12 1492 ዓ ም ዛሬ በሐማስ ተብላ ከምትጠራው ደሴት ላይ መልህቃቸውን ጣሉ ሲል ይንደረደራል የዕለቱ ርዕሰ አንቀጽ። በዩናይት ስቴትስ በየዓመቱ የኮሎምበስ ቀን ተብሎ የሚከበረው ይህ ቀን የዚያች ዕለት መታሰቢያ ነው። ክስተቱ የኮሎምበስ ግብይት ወይም ልውውጥ በመባል ለሚታወቀው ዓለምን የቀየረ መጠነ ሰፊ ዓለም አቀፍ የምግብ፣ የእንስሳት፣ የእፅዋት፣ የሕዝብ ልውውጥና በሽታዎች ጭምር የመዛመት ዕድል የሚያገኙበት ዓለም አቀፍ ግንኙነት የተጀመረበትም ቀን ነው። በዚህም የተነሳ 1492 ዓ ም ከብዙ የታሪክ ተመራማሪዎች ዘንድ በዘመናዊ የዓለም ታሪክ ውስጥ የተለየ ስፍራ የሚሰጠው ዓመት ተደርጎም ይቆጠራል። በኮሎምበስ መታሰቢያ ቀን ላይ ትኩረት ያደረገው የዕለቱ ርዕስ አንቀጽ ይቀጥላል። የዓለም ህዝብ ከ1492 ዓ ም ወዲህ ከአራት እጥፍ በላይ ጨምሯል። በ1650 እና በ1850 መካከል በነበረው ጊዜ ብቻ በእጥፍ ነው የጨምረው። ምንም እንኳን ሌሎች በርካታ ተጨማሪ ምክንያቶች ለተከተለው እጅግ ግዙፍ እድገት አስተዋጽኦ ቢያደርጉም ዋነኛው ግን መጠኑ በእጅጉ የጨመረውና የተሻሻለው የምግብ አቅርቦት ነው። በጊዜው በዛሬዋ አሜሪካ ይኖሩ የነበሩት ነባር ህዝቦች በነበራቸው የምግብ አቅርቦት ላይ የተጨመሩት እንደ በቆሎ፣ ድንች፣ ቲማቲም፣ ለውዝ ወይም ኦቾሎኒ፣ ካዛፋ አናናስ በርበሬና ኮኮዋ የመሳሰሉትን የአትክልት የፍራፍሬና የሰብል አይነቶች የተለየ ዋጋ ያላቸው ናቸው ያለው የኤለትሩስ አንቀጽ፣ በመቀጠልም ድንች በጊዜው በመካከለኛው እና በሰሜናዊ አውሮፓ ለሚኖሩ ድሃ የማህበረሰብ ክፍሎች በጣም አስፈላጊ የምግብ ምንጭ መሆን ሲጀምር በአስራ ስድስተኛው ክፍለ ዘመን በአፍሪካ የተዋወቁት በቆሎና ቃሳፋም ከዚያ ቀደም በአህጉሪቱ የተለያዩ አካባቢዎች ይታወቁ የነበሩትን የሰብል አይነቶች በመተካት የዘወትር ምግብ መሆን መጀመራቸውን ይዘረዝራል። በቻይናም በተለይ እንደ ድንች፣ በቆሎና ኦቾሎኒ የመሳሰሉት የአዲሱ ዓለም የምግብ ምርቶች መተዋወቅ ከ5 እስከ 650 ዓ ም ባለው ጊዜ ውስጥ የዚያች ሀገር ህዝብ ብዛት በከፍተኛ ደረጃ እንዲጨምር ምክንያት ሆኗል ሲል ርዕሰ አንቀጹ ይተነትናል። አዳዲስ ምግቦችን ወደ ሁሉም የዓለም ማዘናት ያስተዋውቀው የኮሎምቢያ ልውውጥ የተሰኘው ይህ ክስተት ዓለም አቀፋዊም ነበር። ከ1492 ዓ.ም በፊት በፍሎሪዳ ክፍለ ግዛት ብርቱካን አልነበረም። በኢኳዶር ሙዝ፣ በሃንጋሪ ደግሞ በርብሬ ተፈጭቶ የሚሰራው የፓፕሪካ ቅመም አልነበረም። ልውውጡ በተጨማሪም ልውውጡ በተጨማሪም ቲማቲምን ከጣሊያን ቡናን ከኮሎምቢያና ከኢንዶኔዥያ አናናስን ከሐዋይ ሲያደርስ የጎማ ዛፎችን ደግሞ ከአፍሪቃ በርብሬና ቃሪያን ደግሞ ከታይላንድ ከቻይናና ከህንድ ቸኮሌትን ከስዊዘርላንድ ምድር አዘለቀ። የሦስቱ ትናንሽ መርከቦች ከባሃማስ ደሴት ላይ ማረፍ ከዚያ ቀደም በታሪክ ታይቶ የማይታወቅ እጅግ ግዙፍ ለውጥ እንዲመጣ ምክንያት ሆነ። ለመጪዎቹ በርካታ መቶ ዓመታት የሰውን ልጅ የወደፊት ዕጣ የቀየ ሰው ይህ ክስተት ይህን እውን ሊያደርግ የበቃው ከዚህ ቀደም መኖሪያ ያልታወቀች አንዲት አዲስ አህጉር በመገኘቷ ብቻ ሳይሆን ይልቁንም በምድሪቱ የተለያዩ ጫፎች መካከል ቋሚ ግንኙነት እንዲፈጠር በማድረጉ የንግድ ስራን በማስተዋወቁና የሐሳብ ልውውጥን በመፍቀዱ እንዲሁም በተለያዩ ባህሎች መካከል ግንኙነቶችና ግጭቶች ጭምር እንዲከሰቱ ምክንያት በመሆኑ ነው። እናም በ1492 ዓመተ ምህረት የዓለም ህዝቦች እንደ አንድ ዓለም አቀፋዊ ማህበረሰብ ወደ አንድ መጡ ሲል ለአሳሹ ባሕረተኛ ለክሪስቶፈር ኮሎምበስ መታሰቢያነት በተሰየመችው በዛሬዋ ቀን ላይ ትኩረት ያደረገው የዕለቱ ርዕሰ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ዝግጅታችን ተጠናቋል። ሳስተናግዳችሁ ያመሻችሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን አቀናብራልናለች። በነገው ምሽት እንገናኝ። ለዛሬው ሰላም፣ በደህና ደሩ።